ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ሊጎብኙ። ዶክተር አብዱልቃድር አደም፣ የነጻነትና እኩልነት ፓርቲ ናኤፓ ሊቀመንበር፣ ፓርቲውን ለመመስረት ያስፈለጋችሁ ለምንድን ነው? ዋነኛ ተልእኮና ግቦቹ ምንድን ናቸው? አመሰግናለሁ። የነጻነትና እኩልነት ፓርቲ እንዲመሰረት ያደረጉ ሁለት ምክንያቶችን በሁለት ነው የምንገልጸው። አንደኛው እና ዋነኛው ገፊ ምክንያቶች ብለን የምንዘረዝራቸው በሀገራችን ቀደም ሲልም የነበሩ አሁንም ያልተቀረፉ የኢኮኖሚ በዋናነት የድህነታችን ከዛ ደግሞ ፖለቲካዊና የመልካም አስተዳደር እጦት እና የማህበራዊ ችግሮች ዜጎች በሀገራቸው ውስጥ ገብተው ተሳታፊ መሆን እንዳለባቸው እናምናለን። እነዚህም የተለያዩ ችግሮች የተደራረቡ ችግሮች ለመፍታት ከአሁን በፊት በኢትዮጵያ የነበሩ የፖለቲካ ኃይሎችም፣ ዛሬ ላይ ያሉት ሚዛናዊ በሆነ መንገድ ችግሮቹን ለመፍታት ይችላሉ ብለን ስላላመንን አዲስ ፓርቲ በአዲስ አስተሳሰብ በአዲስ ስትራቴጂ ወደ ኢትዮጵያ ፖለቲካ ውስጥ መግባት አለበት በሚል እሳቤ ይህንን ፓርቲ አቋቁመናል። ሌላው ከፓርቲ ሲቋቋም ከሁለት ዓመት በፊት ሀገራችን ውስጥ የተጀመረው ሌሎች እንቅስቃሴ ተስፋ ሰጪ ነበረ። ያንን እንደ ሳቢ ምክንያት በመውሰድ የተፈጠረውን መልካም አጋጣሚ ተጠቅመን ፓርቲውም ምንም እንኳን ለረጅም ጊዜ በሀሳብ የነበረ ቢሆንም ከሁለት አመት በፊት እም ሊሆን ይችላል ማለት ነው። ባለፉት ሁለት ዓመት ጊዜያት ውስጥ ምን ምን ተግባራትን አከናውኗል? በርካታ ስራዎችን ለመስራት ሞክረናል። የተወሰኑትን አቺቭ አድርገናል። አታቱና ሌሎች ደግሞ ቻሌንጆች አሉ። እንደ አዲስ ፓርቲ ትኩረት ፈተን የነበረው ስንሰራ የነበረው የፓርቲውን አደረጃጀት በሀገር አቀፍ ደረጃ ማጠናከር በርካታ አባላቶችን ማፍራት አቅም መፈቀደ መጠን በሁሉም የሀገራችን ክልሎች፣ ዞኖች እስከ ወረዳ ድረስ ፈርቤቶችን ማዋቀር አንዱ ስራ ነው። ሌላው የሶፍት ስራዎች እና ዋና የአንድ ፖለቲካ መለያ የሚባለው እንግዲህ አንድ ፓርቲ እጩ መንግስት ነው። ከምርጫ በኋላ መንግስት የመሆን እድል አለው ሁሉም ፓርቲ። እኛም እንደ አንድ ሀገር አቀፍ ፓርቲ አማራጭ ፖሊሲዎችን ማምጣት እንደ ዋና ስራ ነው የወሰድነው። ባለፉት ሁለት ዓመታት በርካታ ፖሊሲዎችን አዘጋጅተን፣ አልተጠናቀቀም በሂደት ላይ ቢሆንም ግን በርካታዎቹን ለመስራት ችለናል። ሁለተኛው ስራ ይህ የአቅም ግንባታ ስራ ነው። እስከምን የነገርኩህ ፓርቲውን ማደራጀት፣ ፖሊሲ ማዘጋጀት፣ ስልጠናዎችን ማካሄድ ሁለተኛው ያኔ ሁለት ሺ አስራ አንድ አጋማሽ ላይ ሲቋቋም በሁለት ሺ አስራ ሁለት ምርጫ ይካሄዳል የሚል ተስፋ እና ግምት ስለነበረ ከወዲሁ ለምርጫውን ዝግጅት እናደርግ ነበረ ህዎችን ማሰብ፣ ክራይቴሪያዎችን ማስቀመጥ፣ መመሪያዎችን ማዘጋጀት የምንሰራው የነበረው ስራ ነው። በሶስተኛ ደረጃ ፓርቲ ከሆንን በሀገር ፖለቲካ ላይ ጠንካራ እና ቀጥተኛ ተሳትፎ ሊኖር ይጠበቃል። አቅማችንን እየገነባን ለምርጫ የተዘጋጀን በኢትዮጵያ ፖለቲካ ውስጥ ቀጥተኛ ተሳትፎ እንዲኖረን ተጽዕኖ መፍጠር በምንችልባቸው ጉዳዮች ላይ የተለያዩ አቋሞችን እያያዝን ስንሳተፍ ነበረ። በአጠቃላይ እንቅስቃሴዎቻችንን እነዚህ በሶስት ኤሪያ ክፍለን ማየት እንችላለን። አሁን ስለ አማራጭ ፖሊሲዎች አንስተዋል። ወደ ምርጫው ስትገቡ ምን አይነት አማራጭ ፖሊሲዎችን ይዛችሁ ነው ህዝብ ድምፅ እንዲሰጣቸው እየጠየቃችሁ ያላችሁት? አንድ ፓርቲ ወደ ምርጫ እንቅስቃሴ ሲገባ ለህዝብ ይዞ የሚቀርባቸውን ሀሳቦች አጠቃላይ የሚገልጽበት ሰነድ አለ። ይህ የምርጫ ማኒፌስቶ ነው። ነጻነትና እኩልነት ፓርቲ ለአንድ አመት አካባቢ ሲሰራው የቆየውን የምርጫ ማኒፌስቶ አዘጋጅቶ ያንን በይፋ ለህዝብ አስተዋውቆ ህዝብም በቀላሉ እንዲያገኘው በተለያዩ ሚዲያዎች ላይ ሀሳቡን በማብራራትም ሙሉ ሰነዱም እንዲገኝ ለማድረግ ህዝብ ጋር እንዲደርስ አድርገናል። ባለ ዘጠና አራት ገጽ የምርጫ ማኒፌስቶ በአምስት አመት ውስጥ ብንመረጥና በክልልም ሆነ በህዝብ ተወካዮች ምክር ቤት በሚኖረን ተሳትፎ ልክ የምናበረክተው የምናቀርበው የፖሊሲ አማራጮችን በሰነዳችን ውስጥ አስቀምጠናል። ይህንንም ደግሞ በሚዲያ ላይ በሚደረጉ ክርክሮች ላለፉት አንድ ወር ወይም ከዛ በላይ ህዝባችን እየገለጥን እያብራራን የምንገኘው ይህንን ሰነድ ከሶሻል ሚዲያ ገጾቻችን ማግኘት እንደሚቻል በዚሁ አጋጣሚ ለአድማጮች መግለጽ እወዳለሁ። በዘንድሮ የሰኔ አሳራቱ ሀገር አቀፍ ምርጫ ምን ያህል እጩዎችን አሰልፋችኋል? ፉክክሩን የምታካሄዱባቸው የመወዳደሪያ አካባቢዎችስ የትኞቹ ናቸው? በጠቅላላው ስድስት መቶ አራት እጩዎችን ነው ያቀረብነው። ይህንን ስናደርግ እንደሚታወቀው ትግራይ ውስጥ ምርጫ አይካሄድም። አፋርና ጋምቤላ ክልሎችን እዛ አካባቢ ካሉ ፖለቲካል ፓርቲዎች ጋር ቀደም ሲል ውይይቶች፣ አብሮ የመስራት በሂደት ደግሞ ወደ ጥምረት የማሳደግ ውይይቶች ይካሄዱ ስለነበረ እነዚህ አካባቢዎች ላይ እጩ ማቅረብ እንደሌለብን ስለተረዳን አላቀረብንም። እዛ አካባቢ ካሉ ጋምቤላ ውስጥ ካሉ ሁለት ፓርቲዎች፣ አፋር ክልል ከአንድ ፓርቲ ጋር በቅርቡ ምናልባት አይታችሁ ሰምታችሁ ይሆናል ስምምነት አድርገናል። የምርጫው ከዛ ውጭ ባሉት ሁሉም ሀገሪቱ ክልሎች እጩዎችን አቅርበናል። ድም እንዳነሱት ወደ ምርጫ ፓርቲዎች ሲገቡ እጩ መንግስት ሆነ ነው ብለዋል። ምክንያቱም እያንዳንዱ ፓርቲ የማሸነፍ እድሎች ስላሉት እንዳሉት በህዝብ ዘንድ ይሁንታ አግኝታችሁ መንግስት የማቆም ወይም ደግሞ ጥምር መንግስት ለማቆም ያም ካልሆነ በተቃዋሚ ፓርቲነት የተወሰኑ የምክር ቤት ወንበሮችን ይዛችሁ የምትቀጥሉ ቢሆን፣ በዋነኛነት ቀዳሚ የሚባሉ በአምስቱ አመት የስራ ዘመን ውስጥ ለህዝብ አስፈላጊ ናቸው የግድ መከወን አለባቸው ብላችሁ በቀዳሚነት የያዛችኋቸው አጀንዳዎች ምንድን ናቸው? ጥሩ ጥያቄ ነው። ይሄ ጉዳይ በጣም መሰረታዊ ስለሆነ ማያችን ዝርዝር ማኒፌስቶ ከማዘጋጀት በተጨማሪ ቁልፍ ጉዳይ የሚባሉ የሀገራችንን አሁን ኢትዮጵያ ባለችበት ተጨባጭ ከፍተኛ የእስከመል ህልውና ስጋት የሆኑ ዜንጋዎች ያሉ፣ እነዚህን ቅደም ተከተል አስቆምጠን መንግስት የመሆን በጣምራነት በምንሳተፍበት ጊዜ የፓርቲያችንን ግልጽ አቋም ማስቀመጥ ስለነበረብን ያንን ለማድረግ ሞክረናል። ከዛ ውስጥ የመጀመሪያው ሰላምና መረጋጋት ነው። ኢትዮጵያ ውስጥ ሆን የጠፋው በሁሉም የሀገራችን አካባቢዎች ግጭቶች አሉ። ሰላም ሰላምና መረጋጋት ጠፍቷል። ትግራይ ላይ ካለው ትልቅ ጦርነት ጀምሮ በየአካባቢው እየተፈጠሩ እሳት ይፈጠራል። በየአካባቢው ይጠፋል። ሌላ ቦታ ደግሞ እንደገና ሌላ እሳት ይፈጠራል። ዜጎች እየሞቱ ነው እየተፈናቀሉ ነው። ስለዚህ ይሄንን መጀመሪያ የሰላም ጉዳይ መፍትሄ ማግኘት አለብን፣ ግጭቶች መጥፋት አለባቸው ብለን እናምናለን። ለዚህም እንደ ዋና ነፃነትና እኩልነት ፓርቲ የወሰደው የብሔራዊ መግባባት ነው። ይህንን አጀንዳ ላለፉት አንድ ዓመት ተኩል በተለይ ላለፈው አንድ ዓመት በከፍተኛ ሁኔታ ስንሰራ ነበር የተለያዩ ሰነዶችን አዘጋጅተን ለባለድርሻ አካላት አቅርበን ከሚመለከታቸው አካላት ጋር ስንሰራ ነበረ። ሆኖም ግን ነፃነትና እኩልነት ፓርቲ በሚፈልገው ልክ የብሔራዊ መግባባቱ አልተሰራም። ከምርጫ በፊት ብዙ አጀንዳዎች ላይ ውይይት ተደርገው ማለቅ አለባቸው የሚል ዝርዝር ዶክመንት አዘጋጅተን ለመንግስትም ለሌሎች አካላትም አቅርበናል። አልሆነም። ስለዚህ ያለው እድል እንግዲህ ከምርጫ በኋላ ነፃነትና እኩልነት ፓርቲ እንደ መንግስት በሚሰራበት ጊዜ ለዚህ አጀንዳ ትልቅ ትኩረት ሰጡት ተግባራዊ እንዲሆን ማድረግ ይሆናል። ከዛ በመከተል እንግዲህ ሰላም እና መረጋጋት ካለ ሁሉ ነገር ይኖራል። ልማትን ማምጣት ይቻላል። ደህነት ማጥፋት፣ ሌሎች መልካም አስተዳደር፣ የውጭ ግንኙነቶቻችንን፣ ሀገራችን የጀመረቻቸውን ሜጋ ፕሮጀክቶች የማስጨረስ ስራዎች ይቀጥላሉ ማለት ነው። የሲቪል ሰርቪስ ማሻሻያ ስራ እጅግ በጣም አስፈላጊ ነው። ኢትዮጵያ ውስጥ ኢኮኖሚ ላይ በተለየ ግል ሴክተር እንዲሳተፍ ማድረግ እና ምቹ ሁኔታዎችን መፍጠር ቅድሚያ ከምንሰጣቸው አክቲቪቲዎች ናቸው ዝርዝሩ በማኒፌስቶችን ውስጥ ተቀምጧል የመጀመሪያው ስራች ግን እርቅና ሰላምን መረጋጋትን ማምጣት እንደሆነ አጥኖት መስጠት ፈልጋል ዶክተር አብዱልቃድር አደም የነፃነትና እኩልነት ፓርቲ ሊቀመንበር ስለ ቃለ ምልልሱ እናመሰግናለን በጣም አመሰግናለን እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር